የአሜሪካ ድምጽ ነው በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ የካቲት 25 2014 ዓ.ም ዝግጅታችን ጀመረ። አንድ ቀበሌ ላይ አስራ ስድስት ሰው አርደው አደሩ። ከዛ ወደ ሀያ አንዱ ቀበሌ ፈንድቶ መልሶች አልሚገባል ብድርና ቁጠባውን ለማዳበሪያ አወጣን ዘራ ነው። ከዛ ወዳ ተተን ወጣን አዝመራችንን የምነሱ በሉት ተተን ወጠን። ያው አሁንም መልሰን ክደን መተከል ተጠጋል። ሰላም ብቻ ነው የፈለገው ህዝቡ፣ ምክንያቱም ነገርኩች ነው። ህዝቡ አርሶ አደር ነው፣ ነጋዴ ነው፣ ጉሊት ገባው። አንዳንድ ገበያ ላይ ከወጣችሁ ትገደላላችሁ፣ ሞታላችሁ እያለ ህዝቡ ገበያ እህል ይዞ ለመሸጥ እየሄደ ይመለሳል። ቀደም ሲል የሰማችኋቸው እናት ከቤንሻንጉል ጉምዝ ተፈናቅለው በአሁኑ ሰዓት በመተከል በሚገኝ መጠለያ ጣቢያ ውስጥ ያሉ ተፈናቃይ ናቸው። ተከትለው የሰማችኋቸው ደግሞ ከአዲስ አበባ ከተማ በቅርብ ርቀት ላይ በምትገኘው ምዕራብ ሸዋ ሰዩ ወረዳ ውስጥ ነዋሪ የሆኑ ግለሰብ ናቸው። ሁለቱንም ከተለያየ ዘገባዎች ቀንጨብ አድርገን ያስደመጥናቸው ናቸው፣ ግን ታሪካቸው ይመሳሰላል። በታጣቂዎች ምክንያት ኑሯችን ተመሳቀለ ብለዋል። የመንግስት አመራሮችንም ጠይቀናል። ከዜናው በኋላ በሚኖረን ጊዜ ሙሉን ዘገባ እናስደምጣችኋለን በሌላ በኩል ደግሞ የፓርቲ የኢዜማ ዛሬ ባወጣው መግለጫ ጥያቄ አቅርቧል ለመንግስት። የኢትዮጵያ ሕዝብ ለውጥ ይፈልጋል። የኢትዮጵያ ሕዝብ የጠመንጃ አገዛዝን ገፍትሮ የጣለው ወይም በቃኝ ያለው እንደዚህ አይነት ትርምስ ውስጥ ለመግባት አለ መንግስት ሙሉ አቅሙን ተጠቅሞ የህዝብ ደህንነት ሊያስጠብቅ መዋቅሩንም በጥልቀት ሊፈትሽ ይገባል ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ በዛሬው እለት ባወጣው መግለጫ ካሳሰበበት የፓርቲው ሊቀመንበር አቶ የሸዋስ አሰፋ ከተናገሩት ቀንጨብ አድርገን ያስደመጥናችሁ ነው። በአብይ ርዕስ ዘገባውን እናሰማችኋለን። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ያቀናብርልናል በምስልና ድምፅ ቅንብር ደግሞ ከስቱዲዮ ኋላ ሆነው ሲያግዙን የቆዩት ሲሳይ አሸናፊ ና ግርማ ደገፋው ናቸው በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ሆነን እስከ ምሽቱ አራት ሰዓት አብረናችሁን ቆያለን አብራችሁን ቆዩ ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ እናስተላልፍላችኋለን። ተከታተሉን። አሁን ለምሽቱ የያዝነውን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ፣ የተከበራችሁ አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አራተኛ ፓትርያርክ ብፁዕ ወቅዱስ አቡነ መርቆሪዎስ ማረፋቸውን የቅዱስ ሲኖዶስ ጽሕፈት ቤት አስታውቋል። ቅዱስነታቸው ሕክምና ላይ እንደነበሩም ተገልጿል። ሀብታሙ ስዩም ተጨማሪ አለው። ብፁዕ ቅዱስ አቡነ መርቆሪዎስ ኢህአዴግ ወደ መንበረ ሥልጣን በወጣባቸው የመጀመሪያ ዓመታት ሀገራቸውን ጥለው ከወጡ በኋላ ዩናይትድ ስቴትስ ውስጥ የኖሩ ሲሆን በስደት ተቋቁሞ በ2010 ዓ ም መጨረሻ አካባቢ ተመልሰው ሀገር ቤት ካለው ቅዱስ ሲኖዶስ ጋር እስከተዋሃደበት ጊዜ የቆየውን ስደተኛው እየተባለ ሲጠራ የነበረውን ሲኖዶስ ሲመሩና በውጭ የሚኖሩ ኢትዮጵያንና ትውልድ ኢትዮጵያውያንም ሲያገለግሉ ቆይተዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ስልጣን ሲረከብ የተደረገን ብርቱና ተከታታይ ሽምግልና ተከትሎ በሀገር ውስጥ ከነበረው ሲኖዶስ ጋር እርቅ በመውረዱ ቅዱስነታቸው በሐምሌ 2010 ዓ ም ወደ ሀገራቸው ተመልሰው አሁን ካሉት ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ጋር በመንፈሳዊ መሪነት መንበረ ፓትርያርኩ ላይ ቆይተዋል። ባለፉት ወራት የጤናቸው ሁኔታ ተስተጓጉሎ መቆየቱ የተነገረው አቡነ መርቀሪዎስ ከቅርብ ጊዜ ወዲህ ሕመሙ ጠንቶባቸው እንደነበረ ተገልጿል። ፕሬዚደንት ሳህለወርቅ ዘውዴና ሌሎች የመንግሥት ከፍተኛ ባለሥልጣኖች እንዲሁም የሩሲያና የአሜሪካ ኤምባሲዎች ለቅዱስ ሲኖዶሱ የሐዘን መልእክት አስተላልፈዋል። የብፁ ቅዱስ አቡነ መርቆሪዎስ አስክሬን ስርዓተ ሽኝት ከነገ በስቲያ እሁድ የካቲት 27 ቀን 2014 ዓ ም በመንበረ ጸባኦት ቅድስት ስላሴ ቤተ ክርስቲያን እንዲከናወን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ዛሬ ባካሄደው አስቸኳይ ጉባኤ መወሰኑን የቤተ ክህነቷ መገናኛ ብዙሃን ድርጅት ዘግበዋል። ዩክሬን ውስጥ ያሉ ሁኔታዎችን በሚዘግቡ የውጭ የመገናኛ ብዙሃን ተቋማት ላይ የሐሰት መረጃ ያሰራጫሉ በሚል የማገድ እርምጃ እየወሰደ ያለው የሩሲያ መንግሥት የአሜሪካ ድምፅ፣ የራዲዮ ነጻ አውሮፓ ወይም ራዲዮ ሊበርቲ፣ የቢቢሲ፣ የጀርመን ድምፅ ስርጭቶች አድማጭና ተመልካች ዘንድ እንዳይደርሱ ማድረጉን የሀገሪቱ ዜና አገልግሎት ኢንተርፋክስ ዘግቧል። ኢራቅን በመሳሰሉ ሀገሮች ውስጥ ባካሄዷቸው አውዳሚ ጦርነቶችና በሙስና የራሳቸውን መሪዎች ተጠያቂ ማድረግ የተሳናቸው የምዕራብ የሚዲያ ድርጅቶች አንድም ወገናዊ የሆኑ ወይም ጸረ ሩሲያ ዘገባዎች ያወጣሉ ሲሉ የመስኮብ ባለሥልጣናት ክስ ያሰማሉ። ሩሲያ ዩክሬን ግዛት ውስጥ ከከፈተችው ጥቃት ጋር ተያይዞ የራዲዮ ሊበርቲ የሩሲያ አገልግሎት በግልጽ ማኅበራዊ ጫናው የጎላ የተሳሳተ መረጃ አሰራጭቷል ብለዋል ባለሥልጣናቱ። ይህ በይፋ የወጣ መልእክት የቀረበው መረጃ የተሳሳተ ነው ማለቱን ራዲዮ ሊበርቲን የጠቀሰ የሮይተርስ ዘገባ አመልክቷል። እርምጃው ዘገባዎቹን ከማቅረብ እንደማያቆመው ቢቢሲ አስታውቋል። ትክክለኛና ነፃ መረጃ ማግኘት መሠረታዊ ሰብዓዊ መብት መሆኑን የጠቆመው ቢቢሲ በሚያቀርባቸው ዜናዎች ላይ የሚተማመኑ ሚሊዮኖች የሩሲያ አድማጮች ይህ መብት ሊነፈጋቸው አይገባም ብሏል። ቢቢሲ ሩሲያ ውስጥም በመላው ዓለምም በመገኘቱ ይቀጥላል ቢልም ዛሬ ቢቢሲን ዌብሳይቱ ላይ ለማግኘት የሞከሩ አንዳንድ አድማጮች እንዳልተሳካላቸው አመልክተዋል። ዩናይትድ ስቴትስ በኔቶ አባል ሀገሮችና በሩሲያ መካከል ያለውን ወታደራዊ አቅም ማጠናከር ከጀመረችና ለኪየቭ ምዕራብ ዘመን መሪዎች ድጋፏን ካሳደገች ወዲህ የሩሲያው ፕሬዝደንት ቭላዲሚር ፑቲን ልዩ ወታደራዊ ዘመቻ ያሉትን መጠነ ሰፊ እንቅስቃሴ የሩሲያን ደህንነት ለማጠናከር ያግዛል ብለዋል። የሩሲያ ባለሥልጣናት ወረራ የሚለውን ቃል አይጠቀሙም። ምዕራባውያኑ መገናኛ ብዙሃን ዩክሬን ውስጥ በሩሲያኛ ተናጋሪዎች ላይ እየተካሄደ ያለውን የዘር ፍጅትም አይዘግቡም ሲሉ ይከሳሉ። የሩሲያ ጦር በአውሮፓ ግዙፉን የኒኩሌየር ኃይል ማመንጫ ዛሬ ከደበደበ በኋላ ሁሉም ወገኖች የኒክሌር ተቋማትን ደህንነት እንዲያረጋግጡ ቻይና ዛሬ አሳሰበች። ሩሲያውያኑ የዛፖሪዥያን ኒኩሌየር ኃይል ማመንጫ ሌሊቱን ሲደበድቡ ግቢው ውስጥ እሳት ተነስቷል። ለመሰል ተቋማት ተገቢው ጥንቃቄ እንዲደረግ የጠየቀው የቻይና የውጭ ጉዳይ ሚኒስቴር የሩሲያን ጥቃት ግን አላወገዘም። የሚኒስቴሩ ቃል አቀባይ ዋን ጉምቢን ተጠይቀው የሩሲያን አድራጎት አለማውገዝ ብቻ ሳይሆን ወረራ ብለውም ሊጠሩት ፈቃደኛ አለመሆናቸው ተዘግቧል። ሩሲያውያኑ በኒውክሌር ጣቢያው ላይ ካደረሱት የከበደ ድብደባ በኋላ እንደ ተቆጣጠሩት ተዘግቧል። ከኃይል ማመንጫው የሾለከ ጨረር እስካሁን አለመኖሩን የተቋሙ ተቆጣጣሪ ገልጸው ኃላፊዎቹ ቦታው ላይ ሆነው ሥራቸውን እያከናወኑ እንደሆነ አስታውቀዋል። የእሳት አደጋ ሰዎች እሳቱን በቁጥጥር ሥር ማዋላቸውንም ገልጸዋል። ማዕከሉ ዩክሬን ከምትጠቀመው የኤሌክትሪክ ኃይል ሩቡን እንደሚያመነጭም ተገልጿል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የዩክሬን አቻቸውን ቮሎዲሚር ዜሌንስኪን በጉዳዩ ላይ እንዳነጋገሩ ትናንት ማምሻውን ከዋይት ሐውስ የወጣ መግለጫ አስታውቀዋል። የፕሬዝደንት ባይደን አስተዳደር ለዩክሬንና ለጎረቤት አገሮች ለሚደረግ ሰብአዊ የደህንነትና የምጣኔ ሀብት ድጋፍ ተጨማሪ የአስር ቢሊዮን ዶላር ወጪ ኮንግረሱን ጠይቋል። የበጀት አስተዳደር ቢሮ ዳይሬክተር ሻላንዳ ያንግ ናቸው ይህን ያስታወቁት። በተያያዘ ዜና ከቭላዲሚር ፑቲን ጋር ቁልፍ ግንኙነት አላቸው በተባሉ ሰዎች ላይ ዋሽንግተን ተጨማሪ ማዕቀቦችን ጥላለች። ባይደን ትናንት ከካቢኔያቸው ጋር በነበራቸው ውይይት ከአስር በላይ የሚሆኑ የሩሲያ ቢሊዮኖሮችን ጨምሮ 50 የሚሆኑ ከበርቴዎች፣ ቤተሰቦቻቸውና ባልደረቦቻቸው ወደ አሜሪካ እንዳይገቡ የጉዞ ክልከላ ማድረግ እናስታውቃለሁ ብለዋል። በተመሳሳይ ለዩክሬን ህዝብ ቀጥታ ድጋፍ ማድረጋቸውን እንደሚቀጥሉም ገልጸዋል። ማዕቀቡ የፑቲን የቅርብ አጋርና የሩሲያ ከፍተኛ ባለሀብት የሆኑትን ኦሊቨር ኡስማኖቭና የሩሲያ ቅጥር ወታደሮችን የሚመራው ዋግነር ቡድን ኃላፊና የፕሬዚደንት ፑቲን ቃል አቀባይ ዲሚትሪ ፔስኮቭንም እንደሚያካትት ተገልጿል። በሌላ በኩል የሩሲያ ወታደሮች የወደብ ከተማ የሆነችውን ማሪፖልን በመክበብ ዩክሬንን ከሌላው ዓለም ለማቆራረጥ እየሞከሩ መሆኑን አስታውቀዋል። የቤጂንግ ኦሊምፒክ እስኪጠናቀቅ ሩሲያ ወረራዋን እንድታዘገይ ቻይና ጠይቃለች ሲሉ የወጡ ዘገባዎችን የሀገሪቱ ባለሥልጣናት አስተባብለዋል። ኒውዮርክ ታይምስ ትናንት ሐሙስ ያወጣው ዘገባ ሙሉ በሙሉ ሐሰተኛ ዜና ወይም ፌክ ኒውስ ነው ሲሉ የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ዋን ዊንቢን ተናግረዋል። ዋሽንግተን ያሉት የቻይና ኤምባሲ ቃል አቀባይ ሊዩ ፔንጊዩም ዘገባው ግምታዊና መሠረተ ቢስ ነው ሲሉ ተችተዋል። በሩሲያ የዩክሬን ወረራ ምክንያት አዳዲስ ሶፍትዌሮቹንና ምርቶቹን ሩሲያ ውስጥ እንደማይሸጥ ግዙፉ የሶፍትዌር ኩባንያ ማይክሮሶፍት አስታወቀ። በመንግሥቱ ላይ በተጣሉ ማዕቀቦች ምክንያትም ብዙዎቹን ሩሲያ ውስጥ የሚያካሄዳቸውን ንግዶቹን እንደሚያቋርጥ ኩባንያው አመልክቷል። ከማይክሮሶፍት ሌላም ብዙ ኩባንያዎች ሩሲያ ውስጥ ያለ እንቅስቃሴያቸውን አንድም አቁመዋል አሊያም ቀንሰዋል። ፓኪስታን ውስጥ አንድ መስጂድ ላይ በአጥፍቶ ጠፊዎች በተፈጸመ የቦምብ ጥቃት 56 ሰው መገደሉ ተሰማ። በዚሁ ሺዓ ሙስሊሞች የጁምአ ሶላት ሲያደርሱ በነበሩበት መስጂድ ላይ በተጣለው አደጋ 194 ሰው መጎዳቱም ተነግሯል። ማዕከላዊ ፔሻወር ግዛት ውስጥ የሚገኘው የሌዲ ሬዲ ሆስፒታል ቃል አቀባይ ሞሐመድ አሲም የደረሰውን ጉዳት ያረጋገጡ ሲሆን ከተጎዱት መካከል ዐሥራ ሁለቱ ሰዎች ለሕይወታቸው አስጊ በሆነ ሁኔታ ላይ እንደሚገኙ አስታውቀዋል። የሀገሪቱ ጠቅላይ ሚኒስትር ኢምራን ካህን ጥቃቱን ያወገዙ ሲሆን ጉዳት ለደረሰባቸው ሰዎች አስቸኳይ ድጋፍ እንዲደረግ ባለሥልጣናቱን ማዘዛቸውን ቢሮአቸው አስታውቋል። ፓኪስታን ውስጥ ከቅርብ ዓመታት ወዲህ ለሚፈጸሙ የቦምብ ጥቃቶች ኃላፊነት የሚወስድ ወገን አይሰማም። የሱኒ ሙስሊሞች በሚበዙበት ፓኪስታን በሽዓ ሙስሊሞች ላይ የሚደርሱ ጥቃቶች የተለመዱ ሲሆኑ ከዚህ ቀደም ተመሳሳይ ጥቃቶች በታሊባንና ራሱን እስላማዊ መንግስት ብሎ በሚጠራው የሽብር ቡድን መፈጸማቸው ተዘግቧል። ፓኪስታን ውስጥ በተደጋጋሚ በሚፈጸሙት ጥቃቶች ምክንያት በክሪኬት ስፖርት የሚታወቁ ሀገሮች ቡድኖቻቸውን ወደዚያ መላክ አቁመዋል። የተከበራችሁ አድማጮች ለዜና የተያያዘው ሰዓት አበቃ። እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። ዜናውን ያሰማዋችሁ ሶሎሞን አባተ ነኝ። ወደ ጽዮን ልመልሳችሁ። ጤና ይስጥልኝ። አመሰግናለሁ ሰለሞን። ዝግጅታችንን እኛም ከስቱዲዮ እንቀጥላለን በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ የካቲት 25 የአርብ ምሽት ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ እየተላለፈ ይገኛል። እያዳመጣችሁ አስተያየትም ጥቆማም ካላችሁ የሰጣችሁን እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። አሁን ለዕለቱ የያዝነውን ቀዳሚ የአብይ ርዕስ ዘገባችንን እናሰማችሁ። በቀዳሚ ርዕሳችን መንግስት ሙሉ አቅሙን ተጠቅሞ የሕዝብ ደህንነት ሊያስጠብቅ መዋቅሩንም በጥልቀት ሊፈትሽ ይገባል ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዛሬ አሳሰበ። የመንግስት መዋቅሩ ስውር ዓላማ አላቸው ባላቸው አካላት መጠለፉንም ጠቁሟል። ዛሬ በሰጠው ጋዜጣዊ መግለጫ ህዝቡ ተስፋ በመቁረጥ የሚወስዳቸው አንዳንድ እርምጃዎችም ሀገሪቱን ወደ ከፋ ችግር እንዳይከታት ያሰጋል ሲል ስጋቱን በዛሬው መግለጫው ላይ ተናግሯል። በድርቅ ለተጎዱ የሀገሪቱ ክፍሎችም በቂ ትኩረት አልተሰጠም ብሏል። ፓርቲው በፓርቲው መግለጫ ላይ ከኢትዮጵያ መንግስት በኩል ምላሽ ለማግኘት ጥረት አድርገናል አልተሳካልንም። ምላሽ እንዳገኘን ይዘን እንመለሳለን። በሌላ በኩል በመግለጫው ላይ የተጠቀሱት አካላትም በቀጥታ ለፓርቲው መግለጫ የሰጡት ምላሽ የለም። መግለጫውን የተከታተለው ዘጋቢያችን መለስካቸው አማህ ነው እንደሚከተለው ይዞታል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዛሬ ከቀትር በፊት በዋና ጽህፈት ቤቱ በጠራው ጋዜጣዊ መግለጫ በመንግስት ትኩረት ማነስ የመንግስት መዋቅር የተለያየ ስውር ዓላማ ባላቸው አካላት ተጠልፈዋል ብለዋል ከጠለፋ የተረፈው መዋቅርም ቢሆን የሕዝብን ጥቅም ለማስከበር አቅሙን አጠንክሮ ለመስራት ባለመቻሉ ምክንያት በሀገራችን የሚከሰቱ ችግሮች ከዕለት ወደ ዕለት መጠናቸው እየበዛ አፈጻጸማቸውም እየረቀቀ መጥቷል ሲል ይናገራል። ፓርቲው ለዚህ ድምዳሜው እንደ ማስረጃ ካቀረባቸው ድርጊቶች መካከል ጥቂቶቹን በአማራ ክልል በተለይም በደቡብና ሰሜን ወሎ ከጦርነቱ በኋላ በጥናት አገኘዋቸው ያላቸውን አቅርቧል። የፓርቲው ጸሐፊ አቶ አበበ አካሉ ዘርዝረዋቸዋል። የህዋት ወራሪ ኃይል ወደ ትግራይ ማፈግፈግን ተከትሎ በጦርነት ወቅት በወልድና ዘመቻው ምንም ተሳትፈው ያልነበራቸው ቀድሞ የሸሹ የብልጽግና አመራሮች ወደ ክልሉ ተመልሰው ማስተዳደር ከጀመሩ በኋላ በርካታ አዳዲስ የታጠቁ ቡድኖች፣ ሃይማኖት ተኮር ወጣት ሊጎች የመሳሰሉ አደረጃጀቶች እየተፈጠሩ ይገኛሉ። በአሁኑ ወቅት በክልሉ ህገወጥ የመሳሪያ ንግድ ዝውውር እጅግ አስከፊ ደረጃ ላይ ከመድረሱም በላይ አንዳንድ ከተማዎች ከፍተኛ የመሳሪያ ሽያጭ መካከል እየሆኑ መጥተዋል። ከዚህ በፊት በህብረተሰቡ ዘንድ ፍጹም የተጠሉና በህዋት የአገዛዝ ወቅቶች ለህዋት አጎብዳጅ የነበሩ ካድሬዎች ዛሬም የስልጣን ማማው ላይ ተቀምጠው ይገኛሉ። ከዋና ዋና የስልጣን ቦታዎች የተገፉ የብልጽግና አመራሮች ከህዋት ጎን ተሰልፈው ህዝቡን ሲወጉ እንደነበር ለመረዳት ተችሏል። ባስልጣናቱ ከሸሹበት ከተመለሱ በኋላ ከተጠያቂነት ለማምለጥ ከተማዋን ለቆ ያልወጣውን የችግሩ ገፈት ቀማሽ የሆነውን ህዝብ ለህዋት መንገድ ጠቋሚ ናቸው ማለት አላግባብ ፍረጃና ውንጀላ ውስጥ ገብተው ሰላማዊ የሆነውን ነዋሪ እያሰቃየት ይገኛሉ። የመንግስት መዋቅሩ የለውጥ አደናቃፊ በሆኑ ኃይሎች ተጠርፈዋል ለማለት የሚያበቃ የማያፈናፍን ማስረጃ ካላችሁ ለምን ተዋናያኑን ይፋ አታድርጉም ለሚለው የጋዜጠኛ ጥያቄ ምላሽ የሰጡት የፓርቲው ሊቀመንበር አቶ የሸዋስ አሰፋ ነበሩ። እንደዚህ አይነት ኃይሎች አሉ። ለውጡ ለማደናቀፍ ብቻ ሳይሆን ጠልፎ ለመጣል የሚፈልጉ ሁሉ እንደነበሩ በመንግስትም የታመነ ነው። ስንዝርዝር ግን መጥራት አይቻልም። ግን በደም በድርጅትም በግለሰብም በቡድንም ደረጃ በጣም በርካታ ኃይሎች እንዳሉ እናውቃለን። እንግዲህ የህወሀት የመጀመሪያው ቢሆን ኦነግ ሸኔ፣ በሻንጉል ውስጥ ያሉ ኃይሎች፣ በሶማሌ ክልልም በደቡብም በተለያዩ አካባቢዎች እንደዚህ አይነት ኃይሎች አሉ። እነዚህ ባይኖሩ ኖሮ የተሻለ ሁኔታ ይፈጠር እንደነበረ በትክክል መገመት ይቻላል። ምክንያቱም የኢትዮጵያ ሕዝብ ለውጥ ይፈልጋል። የኢትዮጵያ ሕዝብ የጠመንጃ አገዛዝን ገፍትሮ የጣለው ወይም በቃኝ ያለው እንደዚህ አይነት ትርምስ ውስጥ ለመግባት አለ። በኦሮሚያ ክልል የሚታየው የሰላም እጦትም ከመስተዳድሮች ጋር በቀጥታ የተያያዘ እንደሆነም የኢዜማ መግለጫ ያመለክታል። በተለይም በተለምዶ ሸን የሚባለው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ኃይል በኦሮሚያ የተለያዩ ክፍሎች የሚያደርገውን እንቅስቃሴ ማስቆም ያልተቻለው በዚሁ የመንግስት መዋቅር መጠለፍና በትኩረት መጉረድ እንደሆነ የኢዜማ መግለጫ ያብራራል። አቶ አበበ አካሉ ኦነግ ሸኔ አደረጃጀቱ ውስብስብ ሲሆን ከተራ አባል አንስቶ እስከ ከፍተኛ የመንግስት ባለስልጣን ድረስ የሚደርስ የሰርጎ ገብ አደረጃጀት ያለው ሲሆን በአንድ ዙር ከአራት እስከ ስድስት ወር በሚፈጅ ስልጠና ብቻ ከፍተኛ ቁጥር ያላቸውን ሽምቅ ተዋጊዎችን በየጊዜው በማስመረቅ ላይ ይገኛል። ኬንያ ያለው ትልቁና ግዙፉ የሽብርተኞች መፈልፈያ ማሰልጠኛ ከሆነው ሶሎሎ ከሚባለው ማሰልጠኛ የሰለጠኑ ብዛት ያላቸው የወለጋና የሐረርጌ አካባቢ ወጣቶች ሰልጥነው ለሽብር እንደተሰማሩ ይነገራል። በሀገር ውስጥም ወታደራዊ መሰልጠኛዎች እንዳላቸውም ይነገራል። በ2014 ዓ ም በመንግስት ጥሪ የገናን በዓል ለማክበር በሚል ሰበብ ወደ አገር ቤት ከኖርዌይና ከአሜሪካ የመጡ ጥቂት ዲያስፖራዎች የኦነግ ሸኔን ታጣቂዎች ምስራቅ ወለጋ ድረስ ሄደው መጎብኘታቸውንና ቁሳቁሶችን መርዳታቸው ይታወቃል። ኦነግ ሸኔ እጅ የገባው ቁሳቁስ በየት በኩልና እንዴት ለቡድኑ እንደደረሰ እስካሁን የታወቀ ነገር የለም። የመንግሥት አካላትም በጉዳዩ ላይ ለህዝብ ማብራሪያም ሆነ ማስተባበያ ለመስጠት አልደፈሩ። በሌላ በኩል የሸኔ ጦር ሰራዊት ማሰልጠኛ ካምፖች በቢቢሲ ጋዜጠኞች ጭምር ተጎብኝተዋል። ሸኔ ፈጽሟቸዋል ያሏቸውን የተለያዩ ድርጊቶችን ከዚህ አኳያም የተወሰደ በቂ እርምጃ እንደሌለ በማመልከት አቶ አበብ አካሉ ተጨማሪ ዝርዝር ሰጥተዋል። ካደረሳቸው ጥፋቶች ጥቂቱን ለማሳያ ያህል የሽብር ቡድኑ በመንግስት መዋቅር ውስጥ በአንድ ለአምስት አደረጃጅ ጭምር በመግባት በከተማ ውስጥ ቡድንን በኢኮኖሚና በቁሳቁስ ድጋፍ የሚያመቻች መረጃን በመሰብሰብ ጫካ ላለው ተዋጊ ኃይል አሳልፎ የሚሰጥ ምስጢራዊ ቡድን አዋቅሯል። የሽብር ቡድኑ ሀብት የሚያሰባስበው ከባለ ሀብቶች፣ ከመንግስት ባለስልጣናት፣ ከመደበኛ ኗሪ ሲሆን በትብብርና በመግባባት ድጋፍ እንዲሰጡ ያደርጋል። ለመተባበርና ለመስጠት ፍቃደኛ ያልሆኑትን ከቤተሰቦቻቸው አባላት አንዱን በማገብ ወይም በማስገደድ ተፈጻሚ እንዲሆን ያደርጋል። በተደጋጋሚ በሰላማዊ ዜጎች ላይ የአፈና፣ የጅምላ ግድያ ዘፊያና የበርካታ ንጹዋንን ቤትና ንብረት የማውደም ተግባራትን እየፈጸመ ከመሆኑ ባሻገር የታገቱ ግለሰቦችን ለመልቀቅ ከፍተኛ ገንዘብ ይጠይቃል። እንዲሁም በዞንና በወረዳ የመንግስት ባለስልጣናት ወይም ከመንግስት ጋር ግንኙነት አላቸው በሚላቸው ግለሰቦች ላይ የአፈናና የግድያ እርምጃዎችን ያለ ርህራሄ ይወስዳል። የሰብአዊ መብት ጥሰት መፈጸም የዕለት ተግባሩ ሲሆን ዘግናኝ የሆኑ የሽብር ጥቃቶችን በአካባቢ በሚኖረው ማህበረሰብ ላይ በተደጋጋሚ አድርሷል። ኢዜማ በመግለጫው አበክሮ ያመለከተው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ይህ ኃይል በአንደኛ ደረጃ የብሔራዊ ደህንነት ስጋት ተደርጎ ሊወሰድ እንደሚገባ አሳስበዋል። የኦነግ ሸኔ ታጣቂዎች በርካታ ወረዳዎችና ቀበሌዎችን በመቆጣጠር መጠነ ሰፊ የሽብር እንቅስቃሴ እያደረጉ እንደሚገኙ የአደባባይ ሚስጥር ነው መንግስት ይህን የኦነግ ሸኔን እንቅስቃሴ በሚመጥን መልኩ እርምጃዎችን በመውሰድ የህዝብን ደህንነት የማስጠበቅና የህግ የበላይነትን የማስከበር ኃላፊነቱን በአፋጣኝ መወጣት ይኖርበታል። ኦነግ ሸኔ ከህዋት ጋር በመቀናጀት አገር የማፍረስ ተግባር ላይ በመሰማራት እና የሽብር እንቅስቃሴ ውስጥ የሚገኝ እንደመሆኑ ከህዋት ጋር በአንደኛ ደረጃ የብሔራዊ ደህንነት ስጋት ተደርገው ሊወሰድ ይገባል። መንግስትም ይህንን በአንደኛ ደረጃ የብሔራዊ ደህንነት ስጋት የሆነውን የሽብር ቡድን የሚመጥንና ጨርሰውንም ስጋት እንዳይሆን የሚያደርገው ሁለምተናዊ እና የተቀናጀ እርምጃዎችን መውሰድ ይገባዋል። ኦነግ ሽኔ የሚንቀሳቀስባቸውና አደጋ የተጋረጠባቸው አካባቢዎችን ራሳቸው መከላከል በሚችሉበት ሁኔታ ማደራጀትና በጥብቅ ወታደራዊ ክትትል ስር እንዲገቡ በማድረግ በየአካባቢዎቹ የሚኖሩ ዜጎችን ደህንነት ከመቼውም ጊዜ በላይ የመጠበቅ ኃላፊነት መንግስት በአግባቡ እንዲወጣ አጥብቀን እናሳስባለን። ህወሀትም ሆነ የኦሮሞ ነጻነት ሰራዊት እስከ ዛሬ በሚሰጧቸው ይፋ መግለጫዎች ምንም አይነት የሰብአዊ መብቶች ጥሰት ፈጽመው እንደማያውቁ ነው። ኢዜማ በዛሬው መግለጫው አጽንኦት ከሰጣቸው ጉዳዮች መካከል አንዱ በሶማሌ ክልል በአብዛኛው ክፍልና በደቡብ ምስራቅ ኦሮሚያ የተከሰተውን ድርቅና የተከተለውን ችግር በተመለከተ ነበረ። ለዚህ ግዙፍ ችግር ተገቢው ትኩረት እንዳልተሰጠውም አቶ አበበ ከመግለጫው አውስተዋል። በሶማሌ ክልል ከአንድ ዞን ውጭ አስሩም ዞኖች እና ከሰባ ስምንት በላይ ወረዳዎችን በማዳረሱ በሚሊዮን የሚቆጠር የክልሉ ህዝብ የድርቁ ሰለባ ሆኗል። የሶማሌ ክልል ወሳኝ የኢኮኖሚ መሰረት ተደርጎ የሚወሰደው የእንስሳት ሀብት በመሆኑ ድርቁ በክልሉ አርብቶ አደር የእንስሳት ሞት ተወስኖ ሊቆም ባለመቻሉ የክልሉን ኢኮኖሚ እያሽመደመደው ይገኛል። በርካታ እንስሳት በሞታቸው ምክንያት በሰውና በእንስሳት ላይ የጤና ቀውስ ይፈጥራል የሚል ስጋት በተመሳሳይም በኦሮሚያ ክልል ቦረና ዞን ዜጎች በከፍተኛ ሁኔታ ተጎድተዋል። በመንግስት በኩል የመግለጫውን ፍሬ ነገር በተመለከተ ያለውን አስተያየት ለማወቅ የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትሩን ዶክተር ለገሰ ቱሉን ቪኦኤ ጠይቋቸዋል። በወቅቱ መግለጫውን እንዳላዩት ገልጸው ምላሽ የሚገባው ከሆነ የመንግሥትን አቋም እንደሚያብራሩ ተናግረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የተከበራቸው አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ራዲዮ በቴሌቪዥን የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። በዘገባው ላይ እንደተጠቀሰው የመንግስትን ምላሽ ይዘን በተከታይ ዘገባ እንመለስበታለን። አሁን የመጽሔት ዝግጅት የሚስተናገድበት ክፍለ ጊዜ ይቀጥላል። ወደ ተከታዩ ዘገባችን እናልፋለን። ተፈናቃዮችን የተመለከተ ዘገባ ይሆናል። ከኦሮሚያ ክልል ምስራቅና ምዕራብ ወለጋ ዞን የተለያዩ ወረዳዎች በተለያየ ጊዜ ተፈናቅለው በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃንና መተከል ዞን መጠለያ ጣቢያ ውስጥ የሚገኙ እንዲሁም ከቤንሻንጉል ጉምዝ የተፈናቀሉ ሰዎች በቂ ድጋፍ ባለማግኘታቸው ከፍተኛ ችግር ላይ መሆናቸውን ገለጹ። የአሜሪካ ድምጽ በስልክ ያነጋገራቸው ተፈናቃዮች ከየመኖሪያቸው ተፈናቅለው በመጠለያ ጣቢያ ውስጥ የሚገኙት የኢትዮጵያ መንግስት ኦነግ ሸኔ በሚለው እና ራሳቸውን የኦሮሞ ነፃነት ሰራዊት ብለው በሚጠሩት ታጣቂዎችና የጉሙዝ ታጣቂዎች በአማራ ተወላጆች ላይ ካደረሱት ጥቃት ሸሽተው እንደሆነ ተናግረዋል። በአሁኑ ሰዓት ደግሞ የምግብ ችግር እንዳለባቸው ገልጸዋል። አስቴር ምስጋናው ተፈናቃዮቹን በስልክ አነጋግራ እንደሚከተለው አጠናቅረዋለች። አቶ መሐመድ ሁሴን ከምስራቅ ወለጋ ዞን ጉጉሰየ ወረዳ ማንነት መሰረት ባደረገ ጥቃት ተፈናቅለው በሰሜን ሸዋ ደብረ ብርሃን ከተማ በሚገኘው መጠለያ ጣቢያ ውስጥ መኖር ከጀመሩ ከአንድ ወር በላይ እንደሆናቸው ገልጸው በአሁኑ ሰዓትም በችግር ላይ መሆናቸውን ይናገራሉ። አንድ ጊዜ እርዳታ መጣ፣ የልብስ እርዳታ ከዚያኖች ምንም ያመጣልን ነገር የለም እና እስካሁን ድረስ ያለው ሰው በምን ሳም ሆኒያ በምግብ አቅርቦት ከደብረ ብርሃን ዝም ይፈልግልን ባለቤታቸው ወይዘሮ ሩቅያ መሐመድ ለወሊድ አንድ ሳምንት የቀራት ነፍሰ ጡር መሆኗን ገልጻ በመጠለያ ጣቢያ ውስጥ ያው ምግብ በሌለበት ሁኔታ ልትወልድ መሆኑ እንደሚያሳስባት ትናገራለች። የቤት አስራ አንድ ካልወለድሽ እንድትመጪ ብለውኛል። በጣም ስትበሳቆልና ያልሆነ ሲሆን አመኑ ምናምን የሶስት ህጻናት ልጆች እናት እንደሆነች የምትገልጸው ከዚሁ ክልል ተፈናቅላ የመጣችውና በደብረ ብርሃን መጠለያ ጣቢያ የምትገኘው ወይዘሮ አሚና ሰኤድም ችግር ያለችውን ስትገልጽ መጠለ አሁን ኛ ያገኝ ነገር የለም። ዶርም ለራሱ ሞልቶ እኛ ውጭ ላይ በምናቀረው ፊት የተመጣ ሰው እንደ ዶር መገብዳል እና እብርቱ ዝናቡም እየተፈራረቀብን ያለው ያኔ እንደ ሰው አይደሉም። በፊታቸው የተቆራርጡ ምናምን ያሉት እና አሁን ደግሞ እንደ ሰው እንድንሆን። በሌላ በኩል ከቤኒሻንጉል ጉምዝ ተፈናቅለው በመተከል ዞን ውስጥ የሚገኙ ተፈናቃዮች በምግብ እጥረት መቸገራቸውን ይናገራሉ። ወይዘሮ ሙልጎጃ ማመራ ከቤኒሻንጉል ጉምዝ ክልል ማንዱራ ወረዳ ጅግዳ ስላሴ ቀበሌ በ2011 ዓ ም ሚያዝያ ወር ላይ ተፈናቅለው ፓዊ ወደሚገኘው ራንች መጠለያ ጣቢያ መግባታቸውን ያስታውሳሉ። ከወራት በኋላ በአማራና በቤኒሻንጉል ክልል አመራሮች መካከል በተደረገው የሰላም ውይይት ወደ አካባቢያቸው እንዲመለሱ እንደተደረገም ይገልጻሉ። ከዛ ተፈናቅኝማ መተከል ቻግኒ ገባል። ከቻግኒ ተቀምጠን ስንኖር ስንኖር ሀገር ሰላም ነው ብሎ መልሶ ወረዳው ግቡ ብሎ ሁሉ አመራሩም ሁሉም ተነጋገረ። መከላከያን ፌዴራልም ተሰጠን መልሰን ገባ። ናሰ ሀያ አንዱ ቀበሌ ነበር የተፈናቀለ ሀያ አንዱ ቀበሌ በየቀበሌው ገባ። ሰኔ ላይ ገብተን አዝምረን ስናበቃ መስከረም ላይ እንደገና አሁንም ጎብሎ ብሎ በየቦታው ነገር አስነስተው በቃ አባረሩን። አንድ ቀበሌ ላይ አስራ ስድስት ሰው አርደው አደሩ። ከዛ ወደ ሀያ አንዱ ቀበሌ ፈንድቶ መልሶች አንገባል። ብድርና ቁጠባ አሁን ለማዳበሪያ አወጠን ዘራ ነው። ከዛ ዋዳ ትተንወጣን ወጣን አዝምራችንንም እነሱ በሉት ተተን ወጠን ያው አሁንም መልሰን ክደን መተከል ተጠንዳል። መቼ ነበር ይሄ የሆነው? ከረመ አመቱ አለፈ። ሁለት ሺ አስራ ሶስት ላይ ወይዘሮ ሙሉ ጎጃም አሁን በሚገኙበት መጠለያ በድንኳን ውስጥ ከዘጠኝ ልጆቻቸው ጋር ይኖራሉ። ዘጠነኛ ወራቸውም የገባ ነፍሰ ጡር ናቸው። መንግስት በየወሩ ይሰጣቸው የነበረው የዳቦ ዱቄትም ከተቋረጠ ሶስተኛ ወር መቆጠሩን ይናገራሉ። እንዴ ከሶስት ወር በሁለት ወር በአራት ወር ነው እየተዘለለ እየተሰጠ ያለ። የምግብ እጥረት ነው ያለ። ለህፃናቱም ሴቶችም እየተቸጋገርን እያለ ያለን አሁን በስንዴ ላይ ነው። በወር በወር ይሰጣል ተብለን ነበረ። አሁን በወር በወር አይሰጥም። በወር ስንት ኪሎ ነበር የሚሰጣችው? እንደ ቤተሰብ ነው። ለአንድ ሰው አስራ አምስት ኪሎ ነው የሚሰጥ። እንደ ቤተሰቡ አራት ያለው ስልሳ ኪሎ ይሰጣል ስድስት ያለው ዘጠና ኪሎ እየተሰጠ ነበር ስንኖር የነበረው። የአማራ ክልል መንግስት መተከል ዞን ውስጥ ለተፈናቃዮቹ መጠለያ ለመገንባት የገባውን ቃል ሳያከብር ሶስት አመት መቆጠሩን የገለጹት አንድ የአካባቢው ነዋሪ እነዚህ ቃል የተገባላቸው በየሰው ቤት ተጠግተው ለከፍተኛ ችግር መጋለጣቸውን ተናግረዋል። ወደ አማራ ክልል ራንች የሚባል ቦታ ላይ ነበር ተጠልለው የነበሩት። አሁን ወደ መተከል እንዲመለሱና በሶስት ቦታ ካምፕ ተሰርቶላቸው እርዳታ እንዲሰጣቸው ተብሏል ታስቦ አንዱ ማዕከል ማንዱ ራ የሚባል ማዕከል ነው። እዛ ጋር ተወሰነ ተሰርቶላቸው ካምፕ እዛች ላይ የሚኖራሉ። እንደገና ዋናው ዞኑ ከተማ ላይ ደግሞ እንዲሰራ ተብሎ ነበር። እሱ ፌል አርጓል። ሰዎቹንም ካመጧቸው በኋላ የሚጠይቃቸው ሲጠፋ ተበታት ነው። በየቦታው ነው ያሉት በየዘመዱ ተጠግተው። ካምፕ ይሰራላቸዋል ተብለው እዚህ ቦታ ላይ ረፉ ተባሉ። የተቀመጡበት ቦታ ላይ ብዙ ላያቸው ሁለት ቀን ሶስት ቀን እዛው ባሉ ሜዳ ላይ ቆይተው ያው ዘመድ ዘመድ በያለበት ተበታተሉ እና ከሶስት አመት በላይ ሆኗቸዋል። አያርሱም፣ አይነግዱም ምንም ነገር የላቸውም። እንደዛ አያለሁኝ እኔ። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዘላለም ልጃለም የሕወሓት ታጣቂዎች የአማራ ክልልን ተቆጣጥረው በነበሩበት ወቅት ተፈናቅለው ከነበሩት አንድ ነጥብ ሁለት ሚሊዮን ተፈናቃዮችን ወደ ቀያቸው መመለስ እንደተቻለ ገልጸዋል። በክልሉ ውስጥም ከፍተኛ የኢኮኖሚ ችግር በመከሰቱ 116 ሚሊዮን ዜጎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው ተናግረዋል። መንግሥት ከሰባት ሚሊዮን ለሚልቁ ዜጎች እስካሁን በየወሩ 112 ሚሊዮን ኩንታል እህል እያቀረበ መሆኑን የገለጹት ኮሚሽነር ዘላለም ከችግሩ ስፋት አንጻር ሲነጻጸር በቂ አይደለም ብለዋል። አንድ ነጥብ አራት ሚሊዮን ካሁን በፊት ይፈናቀላል። ዘጠኝ ነጥብ ሶስት ሚሊዮን ኢኮኖሚ ካሊ አፌክትድ ይሆናል። ክልሎች ደግሞ ወደ ዘጠኝ ዘጠኝ መቶ ሺህ አካባቢ የሚሆኑ ተፈናቃዮች ድጋፍ የሚደረግላቸው አሉ። ከሌሎች ክልሎች ተፈናቃይ መ ከኦሮሚያ፣ ከትግራይ፣ ከደቡብ፣ ከቤንሻንጉል የተፈናቀሉ ወደ ዘጠኝ መቶ ሺህ አካባቢ የሚጠጉ አሉ። በድምሩ አጠቃላይ አስራ አንድ ነጥብ ስድስት ሚሊዮን ህዝብ ነው ሰብአዊ ድጋፍ የሚያስፈልገው እና ይህንን ድጋፍ በአሁኑ ሰዓት እየሰጠን ያለንበት እስከ ትናንትና ድረስ አንድ ነጥብ አንድ ሁለት ሚሊዮን ኩንታል ለነዚህ በጦርነቱ ምክንያት የተጎዱ የህብረተሰብ ክፍሎችን ድጋፍ እያደረግን ያለንበት ሁኔታ ነው ያለው። በደብረ ብርሃን እና በመተከል ዞን መጠለያ ጣቢያ ያሉ ተፈናቃዮች ያነሱትን ቅሬታ በተመለከተ የአደጋ መከላከልና ምግብ ዋስትና ኮሚሽን ምክትል ኮሚሽነር እታገኝ አደመ መጠለያ ጣቢያ ደርሰው መምጣታቸውን ሰምተን የነበረ በመሆኑ ስልክ ደውለን አግኝተናቸው ቀጠሮ ከሰጡን በኋላ በተደጋጋሚ በእጅ ስልካቸው ብንደውልም ሊያነሱልን አልቻሉም። ምላሻቸውን ይዘን እንመለሳለን። ለአሜሪካ ድምጽ አስቴር ምስጋናው፣ ባህር ዳር። ወደ ተከታዩ ዘገባችን እንውሰዳችሁ። በኦሮሚያ ክልል የኢትዮጵያ መንግስት ሸኔ ብሎ የሚጠራቸው ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ ታጣቂ ኃይሎች በሚንቀሳቀሱበት አካባቢዎች የሚኖሩ ነዋሪዎች ለከፍተኛ ችግር ተጋልጠናል ሲሉ ለአሜሪካ ድምጽ ገልጸዋል። በክልሉ ጉጂ ዞን ምዕራብ ሸዋና ሰሜን ሸዋ እንዲሁም ወለጋ ዞኖች አካባቢ የአሜሪካ ድምጽ በስልክ ያነጋገራቸው አንዳንድ ነዋሪዎች እንደገለጹት ላለፉት ሶስት አመታት በሁለቱም ወገኖች ማለትም በታጠቁ ኃይሎችና ና በ መንግስት ታጣቂዎች እየተሰቃዩ ወይም ስቃይ እየደረሰባቸው መሆኑን ገልጸዋል። የምዕራብ ሸዋ ጸጥታ ጽህፈት ቤት በበኩሉ የታጠቁ ኃይሎች እያደረሱ ያለውን ችግር ለማስቀረት መንግስት እርምጃ እየወሰደ ነው ብለዋል። ዘገባው የፀሐይ ዳምጠው ነው፣ እንደሚከተለው ተሰናድቷል። የኢትዮጵያ ሕዝብ ተወካዮች ምክር ቤት በአሸባሪነት የፈረጀውና መንግስት ሸኔ እያለ የሚጠራው ራሳቸውን ደግሞ የኦሮሞ ነጻነት ሰራዊት እያሉ የሚጠሩት ታጣቂዎች በሚንቀሳቀሱባቸው የተለያዩ ዞኖች ውስጥ የሚገኙ አንዳንድ ነዋሪዎች ህብረተሰቡ የዕለት ተዕለት ኑሯቸውን ማከናወን እንደተሳናቸው ተናገሩ። ስማቸውን መጥቀስ ለደህንነታቸው እንደሚያሰጋቸው የገለጹት ግለሰብ እርሳቸው በሚኖሩባትና ከአዲስ አበባ በቅርብ ርቀት ላይ የምትገኘው ምዕራብ ሸዋ ዳኖ ወረዳ ውስጥ ያሉ ነዋሪዎች አንድ አመት በዘለቀው በመንግስት የጸጥታ ኃይልና በታጠቀው ኃይል መካከል ያለው እዚህም እዛም የሚካሄድ ግጭት ኑሯቸው መሰቃቀሉን ይገልጻሉ። ታጥቆ ያለው ኃይል እና የመንግስት ኃይል ብዙ ጊዜ ያው ይዋጋሉ። ነገር ግን ምንም ለውጥ አልመጣም። አንድ ኃይል በስነ ስርዓቱ ህዝቡ እያስተዳደር አይደለም። በጣም ህዝቡ በመሀል እየተንከራተተ ነው ያለው። በተለይ አሁን መንገድ በጣም ተዘግቷል። ከዳኖ አዲስ አበባ የሚወስደው ሌመቶ ሀምሳ ኪሎ ሜትር ተዘርፏል። ተጋጂ በኩል መምጣት አትችም። ሰው ሰው መቅበር አይችልም። ማህበራዊ ኑሮ ጠፍቷል። ሸቀጥ እየገባ አይደለም ከአዲስ አበባ ግን አሁን ደግሞ ሰሞኑ እየገባልን ያለው ሸቀጥ በወልቅጤ በኩል ዞሮ በጅማ ዞን በኩል ነው የሚገባልን። ወደ ስድስት መቶ ኪሎ ሜትር ዞሮ፣ በጣም ህዝቡ ስቃይ ውስጥ ነው ያለው። ይ እኚህ ግለሰብ አክለው የመንግስት የጸጥታ ሀይሎች ከነዋሪዎቹ መካከል ለሸማቂዎቹ ከለላ የሚሰጡ ግለሰቦች አሉ በማለት ማዋከብ እንደምደርስባቸው ይናገራሉ። የሸኔ ሸማቂዎች ደግሞ ለመንግስት የጸጥታ አስከባሪ ኃይሎች መንገድ ታሳያላችሁ በሚል ጥቃት እንደምሰነዘርባቸው ገልጸው በዚህ መካከል ተጎጂው ነዋሪ መሆኑን ይናገራሉ። የመንግስት መንግስት ኃይላት እናንተ ናችሁ የምትደግፉት እናንተ ናችሁ የምትመግቡት ስንክ የምትሰጡት መንገድ የምታሳዩት ነው የምለው እዛ ጫታ ውስጥ ያለው ሀይል ደግሞ እናንተም ችግር አለባችሁ፣ ያለኛ መርዳት አለባችሁ። መሳሪያ ጊዜ ውሰዱ ስቃይን ያለ ህዝብንም የገባን ነገር የለም ወይ መንግስት ኃይሉ ልኮ ለህዝቡ ይፎይታ አልሰጠም። ህዝቡ አሁን ተባብሮ የወረዳ ህዝብ ሁሉ ወጣት ወይ አደራጁን ይህን ሀይልን እንጋፈት ገንዘብ ይሰበሰባል። ነገር ግን መንግስት ምንም እያደረግ አለ። ኦሮሚያ በመንግስትና የፌደራል መንግስት ነገር አድርጎ ሀይል አለ አይልክም። ለአንድ ሳምንት ይመጣል፣ ከዛ አቧር ተመልሶ ይጠፋል ውስጥ በጣም በመከራ ነው ያለው። በተመሳሳይ የጉጂ ዞን ነገሌ ከተማ ነዋሪ መሆናቸውን የገለጹት ግለሰብ በአካባቢያቸው እየተፈጠረ ያለውን የሰላም እጦት ችግር ለአሜሪካ ድምፅ ሲገልጹ አናኔኝ ህር ጫላሪ ወራና ድብልስ ኦሮሞ ጀለብሉ ገመካሊን ሞ ሞዝማ ቶጵያ ጀለብሉ ብዙ ወረዳዎች በኦሮሞ ነጻነት ሰራዊት ቁጥጥር ስር ናቸው። ሌሎች ወረዳዎች ደግሞ በኢትዮጵያ መንግስት ስር ይተዳደራሉ። በታጣቂዎቹ ቁጥጥር ስር ያሉ ወረዳዎች ጉም የደሎ ወረዳ፣ ነጌሌ ቦረና፣ ሊበን ወረዳ ሙሉ በሙሉ ቀበሌዎቹ በታጣቂዎች እጅ ናቸው። እናም በመንግስት በኩል የሚሰጠውን አገልግሎት አያገኙም። ግለሰብ ለህብረተሰብ እርዳታ አደርሳሉ ቢል እንኳ መኪና የለም፣ ሞተር የለም፣ መንገድም የለም። በሸኔ የተያዘ አካባቢ ነው ተብሎ ማዕቀብ የተጣለ ይመስላል። አሁን እንዴት እየኖር እንዳለን እኛና እግዚአብሔር ብቻ ነን የምናውቀው። በሌላ በኩል ደግሞ ሸኔዎቹ የመንግስት አካል ናችሁ፣ ለመንግስት ነው የምታግዙን ብለው ይገላሉ። ነዋሪው ከባድ ችግር ነው እየገጠመው ያለው። ሰሜን ሸዋ ዞን ውስጥ ተመሳሳይ ችግሮች ከተከሰቱ አንድ አመት እንዳለፋቸውም ተገልጿል። ህዝቡ በመንግስት ወታደሮችና በሸማቂዎች መካከል ችግር ውስጥ ነው ያለው። መንግስት ይህንን ጦርነት ሲያካሂድ በአካባቢው ነዋሪዎች ላይ ትኩረት የሚያደርገው ነገር አለ። እናንተ ናችሁ የኦሮሞ ነጻነት ሰራዊት የምታበሉት፣ መንገድ የምታሳዩት እናንተ ናችሁ መደበቂያ የምትሆኑት ልጆቻችሁ ናቸው ጫካ ውስጥ ያሉ ተብሎ ስቃይ ይደርስበታል አንድ አይነት ችግር ቆይቷል ከተጀመረ በኦሮሞ ነፃነት ሰራዊት በኩልም ህብረተሰቡን እኛ ልናንተ እየታገልን ለመንግስት ኃይል መንገድ ታሳያላችሁ እኛ ያለንበትን ትጠቁማላችሁ ይላሉ አንዳንድ ጊዜም የመንግስት መዋቅር ውስጥ ያሉትን ሰዎች አግተው የመውሰድ አዝማሚያ አለ አሁን ግን ህብረተሰቡ ተሰላችቷል። ሰላምና ሰላም ብቻ ነው የሚፈልገው። የምዕራብ ሸዋ ዞን የጸጥታ ጽህፈት ቤት ኃላፊ አቶ ኦብሳ ሞቱማ በዞኑ ውስጥ ሀያ ሁለት ወረዳዎች መኖራቸውን ገልጸው እርሳቸው ሸኔ የሚሏቸው ራሳቸውን የኦሮሞ ነጻነት ሰራዊት የሚሉ ሸማቂዎች የሚንቀሳቀሱበት ወረዳዎች ውስጥ እርምጃ እየተወሰደ ነው ብለዋል። በዞናችን ውስጥ ኦነግ ሸኔ በተለያየ ቦታ ይንቀሳቀሳሉ። እስካሁን ወረዳ ተቆጣጥረናል የምለው አንዳችን ወረዳ አልተቆጣጠሩ ወረዳው በመንግስት ስር ነው እያለ እንደ መንግስት የትኛውን ታጣቂ ቡድን ኦነግ ሸኔ በተለያዩ ቦታ የሚንቀሳቀሱት ላይ እንደ መንግስት እርምጃ እየወሰድ ነው። በዚህ ሳምንትም እርምጃ የተወሰደበት ቦታ አለ። ሽድ ላይ ነው ያለ ነው። አቡና ግንደበረት ላይ በኦነግ ሸኔ ላይ እርምጃ ተወስዷል። በሜታ ወልግታም እንደዚያው እርምጃ ተወስደዋል። በሚዳቀኝ ና ድረንጭ አሁንም እየቀጠለ ነው ማለት ነው። ከነዋሪዎች መካከል እያሰሙ ያሉትን ሮሮ በተመለከተ ከኦሮሚያ ፖሊስ ኮሚሽን፣ ከኦሮሚያ ጸጥታና አስተዳደር ቢሮ እንዲሁም ከኦሮሚያ መንግስት ኮሚኒኬሽን ጉዳይ ቢሮ መልስ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ነገር ግን የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ አቶ ከበደ ደስሳ በታጣቂዎች ጥቃት ምክንያት ህብረተሰቡ እስከ መቼ በስጋቱ ውስጥ ይኖራል ተብሎ ለተጠየቁት ቀጣዩ መልስ ሰጥተዋል። ህብረተሰቡ ተቸግሮ ተሰቃይቶ የሚሉበት አጋጣሚ ይኖራል። ከዚህ ጎን ለጎን ግን አልፎ አልፎ የአሸባሪ ቡድን ሴል በገንዘብ በመደለል በተለያዩ ጥቅማ ጥቅሞች በመደለል እና በተለያዩ ትስስሩ ማህበራዊ ትስስሮች ይህንን ቡድን የመደበቅ እና አሳልፎ ለ ምግብ የጸጥታ አካላት ያለመስጠት አዝማሚያዎች አሉ። ማህበረሰቡ ማድረግ ያለበት ይሄ ቡድን በዋናነት እታገልለታለሁ የሚለውን ወገን ነው እየጎዳ ያለው በተለይ የኦሮሞን ከየዞኖቹ ያነጋገርናቸው ናቸው ነዋሪዎች፣ መንግስትም ሆነ የታጠቀው ኃይል ችግሮቻቸውን በውይይት እንዲፈቱና የህብረተሰቡንም ሰቆቋ በውይይት እልባት ሊያገኝ ይገባል ሲሉ ተናግረዋል። ህዝቡ የምፈልገው ሰላም እንዲሰፍን ብቻ ነው። መንግስትና ይሄ ኃይል ቁጭ ብሎ ሁለቱም አንድ ቋንቋ ተናጋሪ ናቸው፣ ቁጭ ብሎ ይ በወንበር ዙሪያ እነሱ ተነጋግረው ያለውን ነገር በሰላማዊ ድርድር ፈቶ ህዝቡ ሰላም ብቻ ነው የፈለገው። ህዝቡ ምክንያቱም የሚናገርኮች ነው ህዝቡ አርሶ አደር ነው፣ ነጋዴ ነው። ጉሊት ገባው አንዳንድ ገበያ ላይ ከወጣችሁ ትገደላላችሁ፣ ላይ ትሞታላችሁ እያለ ህዝቡ ገበያ ይሄድ ይዞ ለመሸጥ እየሄደ ይመለሳል። በዚህ ህዝቡ የሚፈልገው ሰላም እና ሰላም ብቻ ነው። ሰሞኑ አንዳንድ ነገር ሪፖርት ይሰማለን። ሰላም ነው ይባላል። ሰላም አይደለም፣ ህዝቡ ስቃይ ውስጥ ነው ያለው። ከመንግስት በኩል ከህብረተሰቡ መካከል ባነሱት ሀሳብ ላይ አቶ ከበደ መልስ ሲሰጡ አንስቶ ከሚዋጋው ቡድን ጋር እኔ ውይይት የሚባል ነገር በጣም አስቸጋሪ ነው። በወቅቱ በተለያዩ ጊዜያት ግፍት ታጥቆ ያለውን ለመዋጋት አልተጣደፋም፣ አልቸኮላም። በሰላማዊ መንገድ እንፈተዋለን ችግር ካለ የሚል አቋሚ ይዞ ብዙ ጥረቶች ተደርገዋል። ይሄ ቡድን አንደኛ አመራር የለውም። ዝም ብሎ ተበትኖ ያለ ሽፍታ ተጠሪነቱ ለማን እንደሆነ የማይታወቅ ግራ የተጋባ ጋር ምኑ ተይዞ ድርድር እንደሚደረግ ውይይት እንደሚደረግ ግልጽ ሊሆን አይችልም። መንግሥት በተቻለ መጠን የበላይነትን ማስከበር ነው የሚጠበቅበት። የታጠቁ ኃይሎች የኢትዮጵያ መንግሥት ሸኔ ከምላቸው ራሳቸውን የኦሮሞ ነፃነት ሰራዊት ከምሉት ወገን ነዋሪዎቹም ሆኑ መንግሥት የሚያነሳባቸውን ወቀሳ ላይ እስካሁን ያሉት ነገር የለም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ፀሀይ ዳምጠውን ለዘገባዋ እናመሰግናለን ከዚህ ቀደም የኢትዮጵያ የህዝብ ተወካዮች ምክር ቤት በአሸባሪነት የፈረጀው የኢትዮጵያ መንግስት ኦነግሸኔ እያለ የሚጠራው ራሳቸውን ደግሞ የኦሮሞ ነጻነት ሰራዊት እያሉ የሚጠሩት የውጭ አስተባባሪ ወይም የውጭ ክንፍል ነን ያሉ አካላት ተጠይቀው በሰላማዊ ዜጎች ላይ የሚፈጽሙት ምንም አይነት ወንጀል ወይም አድራጎት እንደሌለ መግለጻቸው አይዘነጋም። ወደ ተከታዩ ዘገባችን ስንወስዳችሁ ወደ ትግራይ ክልል ነው የምናመራው። በትግራይ ክልል በሶስት ወራት ውስጥ በመድኃኒት እጥረት ምክንያት ከ አምስት ሺ አራት መቶ በላይ ሰዎች ህይወት እንዳለፈ የክልሉ ጤና ቢሮ ገለጸ። መረጃው ከ40 በመቶ ብቻ ከሚሆነው የክልሉ አካባቢ የተሰበሰበ እንደሆነም አስታውቋል። ከዓለም አቀፍ ተቋማት በእርዳታ የተገኘውና ወደ ክልሉ በቅርብ ጊዜ የገባው መድኃኒት ለክልሉ ከሚያስፈልገው መድኃኒት ከአምስት ከመቶ በታች የሚሸፍን ነው ያለው የክልሉ ጤና ቢሮ ይህንንም ወደሚመለከታቸው ወይም አስፈላጊ ወደሆኑ ቦታዎች ለማድረስ በነዳጅ እጥረት ምክንያት መኪናዎችን ማንቀሳቀስ እንዳልተቻለ አስታውቋል። ሙልጌታ ጽብሃ ነው ዘገባውን ከትግራይ ክልል ያደረሰን፣ እንደሚከተለው ይቀርባል። በትግራይ ክልል ጤና ቢሮ የማከምና እንክብካቤ ስራ ሂደት ተተኪ አስተባባሪ የሆኑትን አቶ ጣዕመ አረዶም ለአሜሪካ ድምፅ እንደተናገሩት በክልሉ በመድኃኒት እጦት ምክንያት መዳን ይችሉ የነበሩ ከአምስት ሺህ አራት መቶ በላይ ሰዎች ሕይወት ማለፉ ነው የገለጹት። መከላከል የሚቻሉ በሽታዎች ተይዞ መድኃኒት ቢያገኙ ሊድን የሚችሉ ሰዎች ናቸው። እነዚህ ከአምስት ዓመት በታቸውን ሕጻናትን ያካትታል እናቶች፣ በወሊድ የነበሩ፣ አጥቢ እናቶች፣ አረጋውያን እድሜያቸው ከስልሳ አምስት በላይ የሆኑ እና በወጣት እድሜ ያሉ የእድሜ ክልሎች ውስጥ ይገኛሉ። እነዚህ በቂ የሆነ አስፈላጊ የሚባል መድኃኒት ቢያገኙ ኖሮ ህይወታቸው ማትረፍ ይቻል ነበር። ይሁን እንጂ ምንም አይነት የመድኃኒት አቅርቦት ስለሌለ፣ ምንም አይነት የህክምና አገልግሎት ስለሌለ፣ ሁሉም አይነት አገልግሎቶች በሁሉም የትግራይ አካባቢዎች ስለተቋረጡ መከላከል እየቻልን ሞተው የተገኙ ነው። ይሄ የሪፖርቲንግ ስርዓቱ የኮሚኒኬሽን ችግሩ እና ሌሎችም ኢንፎርሜሽን የሚሰጥ አካልም ባለመኖሩ አንዳንድ አካባቢ ሙሉ ያልሆነ ጥናት ነው። በኮሚኒኬሽን እጦት ምክንያት እንዲሁም መረጃ ያልተጠናቀረባቸው አካባቢዎች ሲታይ የሞቱት ሰዎች ቁጥር በከፍተኛ ደረጃ ሊጨምር ይችላል ብለው ነው የተናገሩት። የተለያዩ ዓለም አቀፍ ተቋማት ወደ ክልሉ መድኃኒት በአውሮፕላን ማስገባት መጀመራቸው የገለጹት አቶ ጣዕምም፣ እየገባ ያለው መድኃኒት ለክልሉ ለአስቸኳይ ጊዜ ከሚያስፈልገው መድኃኒት በጣም ትንሽ ነው ብለዋል። ማንኛውም ማህበረሰብ ሰብአዊ የሆነ አክሰስ እንዲያገኝ ሂማኒታሪያን የሆነ አክሰስ እንዲያገኝ መብት አለው። መድኃኒት እንዲያገኝ፣ ምግብ እንዲያገኝ፣ ሌሎች እርዳታዎችም እንዲያገኝ መብቱ ቢሆንም ነገር ግን ይህንን ስለተከለከለ እስካሁን በጣም በከባድ ችግር ይገኛል። ይሁን እንጂ በቅርቡ ከአለም አቀፍ ድርጅቶች በተለይ ከዩኤን ኤጀንሲስና ከሌሎች ጋር በተደረገው ስምምነት ፌዴራል መንግስትም በአየር እንዲገባ ፈቅዶ የገቡ ስናይ ደብልዩኤችኦ አይሲአርሲ ፕላን ኢንተርናሽናል እና ወርልድ ቪዥን የሚባሉ አስገብተዋል። አሁን እነዚህ ተቋማት ያስገቡት መድኃኒት መጠን ስታይ ለምሳሌ በረራዎችን ስናይ በአስር በረራዎች የመጣቸው መድኃኒቶች በአንድ ትልቅ ካርጎ ሊመጣ የሚችል እና በጣም ትንሽ መድኃኒት የመጣው በጣም ደግሞ ክሪቲካል የሆኑ ለላይፍ ሴቪንግ በተለይ ለህጻናትና ለእናቶች እና በከባድ የበሽታ ችግር ላሉ ክሮኒክ ዲዚዝ ያላቸው ሰዎች ለነሱ ለማከምም በጣም በቂ ያልሆኑ በአጠቃላይ ካለን የመድኃኒት ፍላጎት ከአምስት ፐርሰንት በታች ነው የገባልን። የገቡ መድኃኒቶች አነስተኛ ከመሆናቸው በተጨማሪም በነዳጅ እጦት ምክንያት ከመቀሌ ከተማ ውጭ ወደ ሌሎች የክልሉ አካባቢ ማዳረስ አልተቻለም ሲሉ ነው አቶ ጣዕመ የተናገሩት ወደ ሌሎች ወረዳዎችና ወደ ሌሎች የትግራይ አካባቢዎች ለመውሰድ ነዳጅ የሚባል የለም። ምንም አይነት እንቅስቃሴ ማድረግ አልቻልንም። የሆነ ወረርሽኝ አለ ከተባለ ራሱ አንደኛ የኮሚኒኬሽን ምንም አይነት የኮሚኒኬሽን መንገድ ስለሌለ፣ ሁሉም ስለተዘጋ፣ ስልክ የለም፣ ሌሎች ነገሮችም የሉም አትደርስም ሁለተኛ ደግሞ ነዳጅ ስለሌለ ፈጥና መድረስ አችልም። ከዚህ በተጨማሪ አሁን የመጣልን መድኃኒት ለማድረስም ምንም አይነት ነዳጅ ስለሌለ ሁሉም የመጡ መድኃኒቶች እዚህ መቀሌ ተከዝኖ ነው ያሉት። ስለዚህ ምንም እንኳን የመጣው መድኃኒት በጣም ትንሽ ቢሆንም ከሱ የባሰ ደግሞ ያሉት መድኃኒቶች ወደ ጤና ተቋማት ለማድረስ የሚያስፈልግ ነዳጅ ስለሌለ እዚህ ተከዝኖ ነው ቁጭ ብለን ያሉት ማለት ነው። ይህ ችግር እንዲፈታም ዓለም አቀፍ ተቋማት ተጽዕኖ ሊያደርጉ ይገባል በማለት ገልጸዋል። ለአሜሪካ ድምጽ ሙሉጌታ ጽባሃም መቀለም ዘጋቢዎቻችንን እናመሰግናለን። የተከበራችሁ አድማጮች እያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አሁን ደግሞ ወደ ጅጅጋ ነው የምንሄደው። ዛሬ እንግዲህ ሁሉም ዘገባዎቻችን መፈናቀል፣ ድርቅ፣ የመድሃኒት እጥረትን የተመለከቱ ናቸው። ወደ ሶማሌ ክልልም ስናልፍ የድርቅ ሁኔታ ነው የምንዳሰሰው በሶማሌ ክልል በተከሰተው ድርቅ የሞቱ እንስሳት ቁጥር ወደ አንድ ሚሊዮን እየተጠጋ መሆኑን አስታውቋል። ክልሉ ድርቁ ያስከተለውን ጉዳት ለመከላከል የመደበውን የአንድ ነጥብ አምስት ቢሊዮን ብር በጀት በአግባቡ እየተጠቀመ መሆኑንም ጠቅሷል። ድርቁ የበልግ ወቅት እስከሚደርስ እንደሚቆይ የሚጠበቅ ሲሆን የዘንድሮ የበልግ ዝናብ ግን ዘግይቶ ሊጀመር እንደሚችል ብሔራዊ ሜትሮሎጂ ኢንስቲትዩት አስታውቋል። የሶማሌ ክልልም ይሁን ይህንኑ ግምት ውስጥ አስገብቶ ዝግጅት እያደረገ መሆኑን ገልጿል። አዲስ ቸኮል ነው ዘገባውን ያጠናቀረው። ወደ ዘገባው እንለፍ። የሶማሌ ክልል አደጋ ስጋት ስራ አመራር ቢሮ የቅድመ ማስጠንቀቂያ አስተባባሪ አቶ በሽር አረብ ለአሜሪካ ድምጽ እንዳስታወቁት ከሶስት ነጥብ አምስት ሚሊዮን የሚልቁ ሰዎችም ለዋጥረት ተጋልጠዋል ብለዋል። ሶማሌ ህዝቡን ሀብት የሆነውን ውድ እንስሳት እየገደለ ነው ያለው። እስካሁን ባለን መረጃ ሰባ ሰባት ወረዳዎች ከዘጠኝ መቶ ሰባ ዘጠኝ ሺህ ሁለት መቶ ስልሳ አምስት እንስሳቶች እንደሞቱ ነው መረጃ ያለን። ትልቁን ቁጥር የሚወስደው የዳዋ ዞን ነው። የዳዋ ዞን ብቻ ከአራት መቶ ዘጠና አራት ሺህ እንስሳት በላይ እንደሞቱ ነው መረጃ ያለን ግመል ሀምሳ አንድ ሺ ስምንት መቶ ሰላሳ ከብት ወይ ከትል የምንላቸው ሁለት መቶ ሰማኒያ ስምንት ሺ አንድ መቶ ስልሳ ሶስት ነው። ፍየል ስድስት መቶ አስራ አንድ ሺ ሀምሳ ነው። አህያ ደግሞ ሀያ ስምንት ሺ ሁለት መቶ ሀያ አምስት ነው። ከሶስት ነጥብ ሶስት ሚሊዮን በላይ ዜጎችም እርዳታ ተጠባቂ ሆነዋል ብሏል። አቶ በሽር የምግብ እጥረትና የእለት ቁርሾ የሚፈልጉ ወገኖች ቁጥር እየበዛ ነው ያለው። ከሶስት ነጥብ ሶስት ሚሊዮን ህዝብ አዲሽናል ሰፖርት የሚፈልግ ህዝብ ሆነው የሶማሌ ክልል እስካሁን በፌዴራል የተደረገውን ከሰባት መቶ ሚሊዮን ብር በላይ ገዛ ሳይጨምር አንድ ነጥብ አምስት ቢሊዮን ብር የሚሆን ገንዘብ ድርቁ ያስከትለውን ጉዳት ለመቀነስና ተጎጂዎችን ለመርዳት መመደቡን አስታውቆ የነበረ ሲሆን ይህን ገንዘብም ለሚፈለገው ዓላማ በአግባቡ የዋለው መሆኑን አቶ በሽር አረብ ይናገራሉ። በአግባቡ እየተጠቀመ ነው። እስካሁን ክልሉ መንግስት ከዚህ ባጀት ላይ ለአንድ ሚሊዮን አስራ ሰባት ሺ አምስት መቶ ሰላሳ አራት ሰዎች ምግብ ተገዝቶ ተከፍሏል። እንዲሁም አንድ ሺ አንድ መቶ ሰላሳ አንድ አካባቢ የንጹህ መጠጥ ውሃ አቅርቦት እየተደረገ ነው ያለው ለዚህ ሁለት ነጥብ ስድስት ሚሊዮን ህዝብ ተጠቃሚ ሆኖ መንግስት እያቀረበ ነው ያለው። ከአርባ ዓመት ወዲህ ከተከሰቱት ሁሉ የከፋ ነው የተባለው ድርቅ የበልግና የመኸር ዝናብ በተከታታይ ባለመዝነባቸው የተከሰተ እንደሆነ ባለሙያዎች ይናገራሉ። በሶማሌ ክልል ብቻ ሳይሆን በደቡብ ኦሮሚያ እና የደቡብ ክልል ቆላማ አካባቢዎች የተከሰተው ይኸው ድርቅ በቅርቡ በሚጀምረው የበልግ ዝናብ መፍትሄ ያገኛል ተብሎ ቢጠበቅም የበልግ ዝናብ ግን ከሚጠበቀው ጊዜ ዘግይቶ ሊጀምር እንደሚችል እና መጠኑም ከመደበኛው ሊቀንስ እንደሚችል በኢትዮጵያ ብሔራዊ ሜትሮሎጂ ኢንስቲትዩት የትንበያ የትንበያና ቅድመ ማስጠንቀቂያ ዳይሬክተር ወይዘሮ ጫሊ ደበላ ለአሜሪካ ድምፅ አስታውቀዋል። የበልግ ወቅት የምንለው ከፌብሩዋሪ እስከ ሜይ ያለው አራቱ ወር ነው። ከዚህ ጋር ተያይዞ እንግዲህ የኛ ኢንስቲትዩት ወቅቱ ከመግባቱ በፊት በጃንዋሪ ውስጥ ሆነን የዚህ በልግ ወቅት ትንበያ ሰጥተናል። ከዚህ ጋር ተያይዞ እንግዲህ በተሰጠው ትንበያ መሰረት የዘንድሮ የበልግ ወቅት በላኒና ስር ነው ያለው። ያው ላኒና ማለት እንግዲህ ጥር ወይም ከኦክቶበር ጀምሮ የፓሲፊክ ውቅያኖስ የላይኛው የውሃ አካል የምስራቅና የመካከለኛው ክፍሉ ትሮፒክስ አካባቢ ያለው ማለት ነው። ከመደበኛ በታች መቀዝቀዝ ሁኔታ ነው ያለው ካለፈው ስንት ጀምሮ እስካሁን ድረስ። ይህ ሁኔታ እንግዲህ ለበልግ ወቅት አሉታዊ ተጽዕኖ ነው ያለው እዚህ ቦታ እንግዲህ የዘንድሮ የበልግ ዝናብ በነኚ በደቡብ ና ደቡብ ምስራቅ ቆላማ አካባቢዎች ላይ መደበኛ ና ከመደበኛ በታች የመሆን እድል እንደሚኖረው ነው።

ወይዘሮ ጫሊ ዝናብ መዝነብ ሲጀምር ውሃ በማቆር የሚገኘውን ውሱን ውሃ በአግባቡ መጠቀም እንደሚገባ የሚመክሩ ሲሆን አካባቢው ከፍተኛ ሙቀት ጋር ተያይዞ ወረርሽኝ እንዳይነሳም አስፈላጊው ጥንቃቄ እንዲደረግ ይመክራሉ። የሶማሌ ክልልም ከብሔራዊ ሜትሮሎጂ ኢንስቲትዩት ጋር በመተባበር መረጃዎችን እየተከታተለ መሆኑን የሚገልጹት የክልሉ አደጋ ስጋት ቅድመ ማስጠንቀቂያ አስተባባሪ አቶ በሽር አረብ ከዚህ አንጻር ዝግጅቶች ማድረጋቸውንም ይናገራሉ። ዘንድሮ የተከሰተው ድርቅ በሶማሌ ክልል ዘጠኝ ዞኖችና በኦሮሚያ ክልል አምስት ዞኖች የሚኖሩ በሚሊዮኖች የሚቆጠሩ አርብቶ አደሮችና ከፊል አርሶ አደሮችን ሰፋ ችግር አድርጓል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ዝግጅታችን ነው። በዝግጅቶቻችን ላይ አስተያየት ካላችሁ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። ሆርን አት ቪኦኤ ኒውስ ዶት ኮም ኢሜል አድርጉ ልን ወደ ተከታዩ ዝግጅቶቻችንን ወሰዳችሁ። ወደ ዩክሬንና የራሻ ጉዳይ ነው የምናልፈው አንደኛ ሳምንቱን ያስቆጠረው የሩሲያ ወረራን ተከትሎ ሀገራቸውን ለቀው የተሰደዱ ዩክሬናውያን ቁጥር አንድ ሚሊዮን መብለጡን የተባበሩት መንግስታት ድርጅት አስታውቋል። ዘጋቢያችን ሄነሪ ሬጅዊል በአብዛኞቹ ስደተኞች እያቀኑ ካሉበት ዩክሬን ፖላንድ ድንበር የላከውን ዘገባ ሀብታሙ ስዩም ያቀርበዋል። ምስቅልቅሉ የወጣው የዩክሬናውያን ሕይወት ውዥምር በተሞላባቸው የነፍስ አውጭኝ ሰዓታት ውስጥ ወደ ሻንጣ በተወረወሩ አልባሳትና ጥቂት ማስታወሻዎች ልክ ተቀንብቧል። የምዕራብ ሀገሪቱ ከተማ ሌቪቭ ደግሞ ከሩሲያ የሞርታርና የሚሳይል ጥቃት አምልጠው ለሚሸሹ ዩክሬናውያን መናኸሪያ ሆናለች። ሴቶችና ሕጻናት ቤቶቻቸውን፣ ባሎቻቸውን፣ አባቶቻቸውንና ወንድ ልጆቻቸውን በሀገሪቱ ግዛት ትተው ስደት ይዘዋል። ወንዶች ወደ ኋላ ቀርተው የመዋጋት ግዴታ ተጥሎባቸዋል። ቀናትን ከፈጀ ድካምና ሽብር በኋላ ባቡሮች ደህንነቱ ወደ ተጠበቀው የፖላንድ ግዛት እያሻገሯቸው ይገኛሉ። የባቡሮቹ የመጀመሪያ መዳረሻ ፕሬዝሜስ የተሰኘው ስፍራ ነው። በዚህ ስፍራ ወደ ፖላንድ የተለያዩ ቦታዎች ከዚያም ተሻግሮ ወደሚያደርሷቸው ባቡሮች ጉዞአቸውን ይቀይራሉ። ይህኛው ቤተሰብ ሊትዩኒያ ወደምትባለው ሀገር ለመድረስ ተስፋ ሰንቋል። አነስታሲያ የተባሉት ስደተኛ ይህንን ይላሉ። እንሻገራለን። ይህንን ጊዜ እናልፈዋለን። ሁሉም ነገር አብቅቶ የእኛ ዩክሬን እንደምታሸንፍ ተስፋ አለኝ። መመለስ እፈልጋለሁ። ወደ ቤቴ መሄድ እሻለሁ። እያንዳንዱ ቤተሰብ ተመሳሳይ የእጦትና የፍርሃት ታሪክ አለው። በተባበሩት መንግስታት ቆጠራ መሰረት ከአንድ ሚሊዮን በላይ ዩክሬናውያን በአሁኑ ሰዓት ለስደት ወጥተዋል። አብዛኞቹ ወደ ፖላንድ አምልጠዋል። አብዛኞቹ ስደተኞች በፖላንድ አሊያም በሌላ የአውሮፓ ሀገር የሚጠጉበት ጓደኛ ወይንም ቤተሰብ አላቸው። ጦርነቱ እየተጋጋለ በሄደ ቁጥር ድንበር የሚሻገሩ ስደተኞች ቁጥር ያን ያክል ጨምሯል። ይሄ በፖላንድ ላይ ጫናው እንዲያይል አድርጓል። ሁሉም ግን የሚጠጉበት አላቸው ማለት አይደለም። ካሌብ ፖይተር በኦዴሳ ከተማ የኤሌክትሪካል ኢንጂነሪንግ ትምህርቱን ሲያጠና የነበረ የኮንጎ ሪፐብሊክ ተወላጅ ነው። ሩሲያ ጥቃት ስትጀምር ከዩክሬናዊ የሴት ጓደኛው ጋር ሸሽቷል። እዚህ ከመድረሳችን በፊት ለአንድ ሳምንት ያህል ድንበር ላይ ለመተኛ ተገደናል። አሁን ደህና ነን። እስካሁን ድረስ በፖላንድ መልካም አቀባበል ተደርጎልናል። ወደ ሌላው የአውሮፓ ክፍል ለመሻገር አውቶቡስ እየተጠባበቅን እንገኛለን። ምናልባት ወደ ፈረንሳይ እንሄዳለን። ከበርካታ ሀገራት የመጡ በጎ ፈቃደኞች ምግብ፣ ልብስና መጠለያ በመስጠት እንዲሁም ለስደተኞች የማጓጓዝ አገልግሎት በመቸር እየደገፉ ይገኛሉ። ከንብረቶቻቸው ጥቂቱን ብቻ ሸክፈው ሌሎች በመቶ ሺህ የሚቆጠሩ ዩክሬናውያን በመኪናና በግር ለመላ አውሮፓ የጂኦፖለቲካል ውዝግብ መነሻ የሆነውን ድንበር በማቋረጥ ላይ ይገኛሉ። ከሀገሪቱ የሚሸሹ ብቻ ሳይሆን ለመፋለም ወደ ሀገራቸው የሚመለሱም አሉ። ቪኦኤ ማንነታቸውን ማሳወቅ ያልፈለጉ ሶስት የቀድሞ ወታደሮችን አነጋግሯል። ቪክቶር አንደኛው ነው። የተለመደ ምላሽ ነው። ፑቲንን እናሸንፈውና ሁሉም ነገር መልካም ይሆናል። የሩሲያን ብረት ለበስ ተሽከርካሪዎችና ታንኮችን በቀጥታ ሲኦል እናስገባቸዋለን። ዩክሬናውያን በሕይወት ለመቆየት ይህንንም ጦርነት ለማሸነፍ ቁርጠኛ ሆነዋል። ይሁንና አሰቃቂ የሰው ልጆች ነፍስ እያስከፈለ ይገኛል። ቤተሰቦች ተለያይተዋል። ሀገር ተመሰቃቅለዋል። የዩክሬን ልጆች ቤቶቻቸውን ለቀው ወዳልታወቀው ዕጣ ፈንታቸው እንዲሰደዱ ተገደዋል። ለዕለቱ ወደ ያዝነው ነው የመጨረሻ ዝግጅት ነው የምናልፈው። የአሜሪካ ድምፁ ፒተር ክሎቲ ሰሞኑን ሰላሳ ስድስት ዓመታት ዩጋንዳን የመሩትን ዩዌሪ ሙሴቬኒን አነጋግሯል። ሊሊ ስመኝሽ የቆየና ሀብታሙ ስዩም እንደሚከተለው ያቀርቡታል። ፒተር ከፕሬዚዳንት ሙሴቬኒ ጋር የነበረውን ቃለ ምልልስ የጀመረው በተለይ በምስራቅ አፍሪካ ቀጠና ሰላምና መረጋጋትን ለማረጋገጥ ሀገራቸው ምን አይነት ሚና እየተጫወተች እንደሆነ በመጠየቅ ነበር። እሳቸው ይሄን መልሰዋል። በአፍሪካ ውስጥ ያለን ሚና ሁለት ዘርፎች አሉት። አንደኛው ለእኛ የበጀንን መድኃኒት ለሌሎችም መንገድ ነው። ለማናግራቸው ሁሉ የተጠቀምኩት በሽታ አሽር በአራት ይከፈላል እላችኋለሁ። እነሱም አርበኝነት፣ ፓናፍሪካዊነት፣ የማኅበራዊና መጣኔ ሀብታዊ ሽግግር እንዲሁም ዴሞክራሲ ናቸው። ሁለተኛው የሚናችን ዘርፍ ድጋፋችን በሚያስፈልግበት ቦታና በምንችልበት ወቅት መቸር ነው። ወታደሮቻችን ወደ የትም ስፍራ ይሄዳሉ። ወታደሮቻችን ለምንድነው ሶማሊያ የምንሄደው አይሉም። ምክንያቱም ለአፍሪካ መልካም መጻኢ ዘመናት እንደሚያመሩ እንደሚጓዙ ያውቃሉ። ሶማሊያ ዩጋንዳን ትፈልጋለች፣ ዩጋንዳም ሶማሊያ ታስፈልጋታለች። ዩጋንዳ በኮቪድ-19 ወረርሽኝ ውስጥ ሆና ሀገራዊ ምርጫ አከናውናለች። ከሀገራቸው የዲሞክራሲና ና የሕግ የበላይነት ይዞታ ጋር በተገናኘ ከሚተቿቸው ወገኖች እና ተቃዋሚዎች ጋር ለመነጋገር ምን ያክል ዝግጁ እንደሆኑ ጥያቄ የቀረበላቸው ሙሴቬኒ ይህን ብለዋል። እየተገናኘን ነው። የበይነ ፖለቲካ ቡድኖች መማክር ኮሚቴ አለን። ወደ ኮሚቴው መምጣት የማይሹ በእንቅስቃሴ ውስጥ ተሳታፊ ያልሆኑ ጥቂት የፖለቲካ ቡድኖች አሉ። ላለፉት አስር ዓመታት ገደማ ሁሉን ነገር ስንወያይ ቆይተናል። ለፖለቲካ ፓርቲዎች ሊደረግ ስለሚገባው የገንዘብ ድጋፍ መክረናል። እኛ የቡድኖቹ የፓርላማ ውስጥ ቁጥር እየታየ በሚዘጋጀው ቀመር መሰረት መንግስት የገንዘብ ድጋፍ ሊያደርግላቸው ይገባል ብለናል። የሀገሪቱ መንግስት ጥቃቅን ፓርቲዎች እያለ የሚጠራቸው የፖለቲካ ተቋማት የሀገሪቱ የፖለቲካ ምህዳር መጥበቡን ይናገራሉ። ደጋፊዎቻቸውን ለማግኘት ሲንቀሳቀሱ እንደሚከለከሉ በሀገሪቱ የጸጥታ አካላት ድብደባና በኃይል መበተንን የመሳሰሉ የመብት ረገጣዎችም እንደሚደርሱባቸው ሲናገሩ ሰንብተዋል። ፕሬዚዳንት ሙሴቬኒስ ምን ይላሉ? Actually, ፍትጊያው የተፈጠረው የኮሮና ቫይረስ ወረርሽኝ በነበረበት ሰዓት ነው። እውነትን እንነጋገር ከተባለ የሁለተኛው ዙር ወረርሽኝ መንስኤዎች ተቃዋሚ ፖለቲከኞች ናቸው። በዚህ ምክንያት ነው ግጭት ውስጥ የገባ ነው። ከዚህ ባሻገር ዩጋንዳ እጅግ ነጻ የሆነ ሚዲያ ካለባቸው የዓለም ሀገራት መካከል አንዷ ናት። እስቲ ምን ያክል ራዲዮኖቹ እንዳሉን አረጋግጥ። መናገር የፈለጉትን ይናገራሉ። ሕግ ከጣሱ ግን ክስ ይቀርብባቸውና በፍርድ ቤት ይሟገታሉ። ፕሬዚዳንት ዩሪ ሙሴቬኒ የማሰቃየት ተግባርን እንደሚቃወሙ ይሰማል። ከእሳቸው ተችዎች መካከል አንዱ ግን በቅርቡ የማሰቃየት ተግባር እንደተፈጸመባቸው ተናግረዋል። ይህንን የሚያረጋግጥ ጠባሳም አሳይተዋል። ሙሴቬኒ ይሄ እንዴት ሊፈጠር እንደቻለ ያስረዳሉ ስ እውነት ነው። በአንዳንድ ሰዎች ላይ የማሰቃየት የጭካኔ ድርጊቶች ተፈጽመዋል። አንተ የጠቀስከውንም ባላረጋግጥም ስለተወሰኑት ግን ሰምቻለሁ፣ አረጋግጫለሁ። በመላ አፍሪካ መሰል ችግሮች ከአቅም ግንባታ ጋር የተገናኙ ናቸው። የጦር ሰራዊትና የጸጥታ ኃይል በመገንባት ላይ እንገኛለን። አንዳንዶቹ የሥልጠና ሂደቶች ከተለመዱት የመንደር አስተሳሰቦች የመጡ ሲሆን አንዳንዶቹ ደግሞ ከቀደሙ ቅኝ ገዢዎች የመነጩ መንገዶች ናቸው። እዚህ ምሳሌ የሚሆነው የፖሊስ ኃይል ጉልበት ይጠቀማል። ቅኝ ገዢዎች ይህንኑ መንገድ ነበረ ሲጠቀሙ ይባጁት። እንደዚህ ላሉት ችግሮች መልስ መሆን የሚችለው ሰነድም ሆነ ሕግ አለ ለእነሱ ለመንገድ ያክል ግን ቀድሞውኑም የማሰቃየት ተግባር አስፈላጊ አይደለም። ለሙሴቬኒ የቀረበላቸው የመጨረሻው ጥያቄ ለ36 ዓመታት ያክል በስልጣን ከመቆየታቸው ጋር የተያያዘ ነው። ፕሬዝዳንቱ ስልጣናቸውን ለአዲሱ ትውልድ አስተላልፈው ወደ እርሻ ቦታቸው ቢያቀኑ፣ የልጅ ልጆቻቸውን ወደ ማሳደጉ ቢዞሩ መልካም መሆኑን ለሚመክሩ ሰዎች ያላቸውን ምላሽ ተጠይቀዋል። እና ይህንን የሚሉት ሰዎች ዲሞክራቶች ናቸው። ይሄ ውሳኔ የሚወሰነው በመራጮች ስለሆነ ዲሞክራቶች መስለው ነበረ። በመጀመሪያ ችግራችን እነዚህ አካላት ግብ አልባ መሆናቸው ነው። ስልጣን ብቻ ነው የሚፈልጉት። ለእኛ ማን በስልጣን ላይ ያለ፣ ማንስ ይቀመጣል የሚለው አይደለም። ጥያቄያችን ምን መሰራት አለበት የሚለውን ነው የምንረዳው። ከአርበኝነት ጋር በተገናኘ የተሰራ ነገር ካለ እሰየው፣ ጥሩ ነው። ለዚያም ነው መልካም ውጤቶችን ያስገኝ ነው። የተዳከመ መንግስት ያልሆነውም ለዚሁ ነው። ሰው ያጣን ይመስል የተባበሩት መንግስታት ድርጅት አሊያም ፈረንሳይ ወታደሮችን ልከው ሊከላከሉልን ያልመጡት በዚሁ ምክንያት በዚሁ አቋማችን ነው። የተከበራችሁ አድማጮች ዝግጅቶቻችን በሙሉ ባይጠናቀቁም ሰዓታችን ግን ተጠናቋል። እኛም በዚሁ እንሰናበታችኋለን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ስርጭቱን አቀናብሮልናል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ደናደሩ፣ በነገው የቅዳሜ ምሽት ዝግጅታችን ተመልሰን እንገናኛለን። በደናደሩ